በስዊድን ጎተንበርግ ነዋሪ የሆኑ ኢትዮጵያውያን ዛሬ እዚያው ከተማቸው ውስጥ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ ኢትዮጵያ ውስጥ ይፈጸማል ያሉትን የመብት ረገጣና የግፍ ያሉትን ግድያ ለስዊድን መንግሥትና ይልቁንም ከኢትዮጵያ መንግሥት ጋር ግንኙነት ያላቸው ተቋማትና ድርጅቶች አቋማቸውን እንዲመረምሩ ለማሳሰብ መሆኑን አስተባባሪው የጎተንበርግ ዩኒቨርሲቲ ፕሮፌሰር ግርማ ብርሃኑ ለቪኦኤ ገልጸዋል። አዲሱ አበበ ኮማንድ ፖስት አሸባሪ ነው! ኮማንድ ፖስት ዘራፊ ነው! ወያኔ ሌባ ነው! ወያኔ ሌባ ነው! ኮማንድ ፖስት ዘራፊ ነው! ማንድ ፖስት ኢትዮጵያ ውስጥ የሚካሄደውን የሰላም እጦት፣ በህዝቦች መካከል ያለውን የመከፋፈል ፖሊሲ በመንግስት እንዲራመደውን የመከፋፈል ፖሊሲ ከዛም አልፎ ብዙ ሰዎች ህይወት መጥፋት ተከትሏል። እና ይህንን ለመቃወም ነው ህዝቡ የተሰባሰበው። ጌተንበርግ ፎር ኢትዮጵያን የሚባለው እንትኑ ንቅናቄ ነው። የፖለቲካ ድርጅት አይደለም፣ የፖለቲካ ፕላትፎርም አይደለም። ግን እዚህ አካባቢ የሚኖረው ኢትዮጵያዊ ነው ተሰባስቦ የህዝቡን ጩኸት እናሰማ ነው። ለማን ነው የምታሰሙት? ጌተንበርግ ማን ነው ምንድን ነው? አንደኛ ለስዊድሽ ህዝብ ነው። ቀጥሎ ለስዊድሽ ፖለቲሺያኖች ነው። ከዛም አልፎ ደግሞ ለአለም አቀፍ ተቋማቶች ይህንን ጉዳይ በተለይ አስቸኳይ ጊዜ አዋጁን በተመለከተ የሚካሄደውን ነገር አሳስል አሳሰበን ነው ህዝቡ አሳሰበን ብሎ ነው እኛን እዚህ አካባቢ ያለን በዩኒቨርሲቲ አካባቢ ያለን ሰዎችን አስተባብሩን መጠየቅ የፈለግኩት ዋና ከተማ ውስጥ ናቸው ባለስልጣናት ያሉት የመንግስትም ተጠሪዎች አሉት እና ጉተንበርግ ለማን ነው በትክክል አሁን የት ነው የተሰለፋችሁት ምኑ ጋር መሀል ነው መሀል ከተማ ነው መሀል ዳውንታውን እና አይልን ያለ ነው የእንትኑ የሲቲ ካውንስሉ አካባቢ ነው የጉተንበርግ እና ለገተንበርግ እና እዚሁ አካባቢ ኤምባሲዎችም አሉ ሁኔታዎች አሉ የኢንተርናሽናል ተቋማትም አሉ። ለዚህም የሚዲያም አለ የገተንበርግ ሬዲዮ ጣቢያውም የቴሌቪዥን ጣቢያዎችም አሉ አብረዋችሁ አብረዋችሁ አሉ። እሱን እየሸፈኑ እየተከታተሉ ነው። ጥያቄ ለማን ለማን አዘጋጃችሁ ወይም በጽሁፍ የተዘጋጀ ወረቀት አለ? ጥሪዎች እንግዲህ ምንድን ነው አንደኛ ለተለያዩ የፖለቲካ ድርጅቶች ተላልፏል። እዚህ አካባቢ ላሉ ተወካዮች ከዚደን ላሉ ደግሞ ለኢንዱስትሪ ተቋማቶች፣ ለምሳሌ ቮልቮ እዚህ አካባቢ ነው ያለው ኤስ ኬ ኤፍ የሚባለውም ኢትዮጵያ መንግስት ግንኙነት ያላቸው የኢንዱስትሪ ተቋማትም ይሁን የንግድ ድርጅቶች ይህንን ትኩረት እንዲሰጡት ነው እና ግንኙነታቸውን እንዲመረምሩ ነው። ገበያ ያላቸው የንግድ ግንኙነቶች አሉ፣ ውሎች አሉ። ያንን እንዲመረምሩ ነው። ምናልባት ፕሬዠርም እንዲያደርጉ፣ እንዴት ነው ተጽዕኖ እንዲያደርጉ ብቻ ሳይሆን የሚከታተሉት የሰብአዊ መብቶችንም ጉዳይ ግምት ውስጥ እንደሚከ እና እዛ ጫና እንዲያደርጉ መንግስት ላይ ለማለት ነው። ከየት ከየተሰባሰባችሁ? ፕሮፌሰር ግርማ እዚሁ ነዋሪ ነን፣ እዚሁ ነዋሪ ነን። እዛ ከሀምሳ ዓመት ጀምሮ የኖረ ሰው አለ፣ እዚህ አካባቢ ሁለት ሶስት ዓመትም የኖረ አለ፣ አዲስ መጪ እና ነዋሪ ነው። የተለየ ፕሮፋይል ያለው ሳይሆን ኢትዮጵያዊነቱ በኢትዮጵያዊነቱ የተቆረቆረ ብቻ ነው። የኢትዮጵያ ሁኔታ አስከፊ ነው ነው የሚለው አሁን መፈክሮችን ባነብል አንዳንዶች ምንድን ነው፣ ኮማንድ ፖስት ነፍሰገዳይ ነው፣ ወያኔ ጨፍጫፊ ነው፣ ወያኔ ዘራፊ ነው፣ ወያኔ ካህዲ ነው፣ የመሳሰሉ ድምጻችን ዛሬም ነገር ሚሰማ ነፃነት የሌላት ሀገር ጨለማ ናት፣ አንድነት ሀይል ነው፣ ሀይል ህዝብ ነው፣ ህዝብ ያሸንፋል ነው። ምን ያህል ትሆናላችሁ ፕሮፌሰር? ለጊዜው አንድ ሁለት መቶ ይሆናል እንደምታውቀው ብርድ ስለሆነ ብዙ ሰው እያመሸ ይመጣ ይችላል። ማታም ነው አሁን እናንተ ጋር ማታም ነው። እና ጥሩ እንቅስቃሴ ነው በእውነት በአንድ የተወሰነ የፖለቲካ ድርጅት የተቀነባበረ ሳይሆን ህዝቡ በሙሉ በንጹ ኢትዮጵያዊነት የተነሳሳ እና አገሪቷ ወደ ሰላም የምትሸጋገርበት ነው። ሰልፉ ሰላማዊ ነው። ጥያቄያችሁን አሁን ጉተንበርግ ሲቲ ካውንስል ማለት የምክር ቤቱ ላሉ ባለስልጣናት ታሰማላችሁ እናቀርባለን። ግን ከእነሱ በላይ ደግሞ በዋናው ከተማ በስቶክሆልም ባሉት የሀገሪቱ ጠቅላላ አስተዳደር ጥያቄያችሁ እንዲደርስ የምታደርጉበት መንገድ አለ። ነው እዛው ነው አለ አለ አለ እናደርጋለን ወደ ቀጥታ ለጠቅላይ ሚኒስትሩ እናስተላልፋለን። ለጊዜው ትላንትና እንዳጋጣሚ እዚህ ከተማ ነበረ፣ አመለጠ። ጠቅላይ ሚኒስትሩ ሲሉኝ ኢትዮጵያን ነው ወይ ስዊድን? ኖ ኖ ኖ ኖ፣ የዚህ ሀገር የዚህ ሀገር ስዊድሽ ጠቅላይ ሚኒስትር፣ ስዊድን ጠቅላይ ሚኒስትር። እዛ ስዊድን ለሚገ ስቶክሆልም ላለው የኢትዮጵያ ኤምባሲስ ጥያቄያችሁን ለማቅረብ አላሰባችሁም? አላሰብንም ማለቴ መቼም ጥያቄያችሁ በኢትዮጵያ መንግስት ላይ ስለሆነ የኢትዮጵያ መንግስት ደግሞ የሚወከለው ኤምባሲው ስለሆነ ምናልባት እዛ ማድረሱ ተገቢነት የለውም ወይ ማለቴ ነው። እስካሁን የምናሰራጨው ጥሬዎቹ ምንድን ነው ኢትዮጵያ ውስጥ ያለው መንገድ በሰላም እንዲተላለፍ፣ እስረኞች እንዲለቀቁ፣ ያለ ሕግ የታሰሩ በብዙ ሺዎች የሚቆጠሩ ኢትዮጵያውያን እንዲለቀቁ እንደሳሰሉ የሰብአዊ መብት ላይ ያተኮሩ ነጥቦችን አስተመርኩዘን በተለያዩ ቋንቋዎች ለተለያዩ ድርጅቶች የተለያዩ አለም አቀፍ ተቋማት አሰራጅተናል ዛሬ ምን ቀሰቀሳችሁ ኢትዮጵያ ውስጥ ሰብአዊ መብት ተረግጧል ኢህደግ ይገላል የመሳሰለ ተቃውሞ በተቃዋሚዎች ሲሰማ ቆይቷል አዲስ አይደለም ዛሬ ምን አነሳሳችሁ እንግዲህ አሁን በቅርቡ በዚህ በሁለት ወር ውስጥ የተፈጸሙች የኢትዮጵያ ያሉት አመጾች እና መንግስትም ደግሞ የወሰደው እርምጃ እንግዲህ ከመቼውም ጊዜ የበለጠ አስከፊ የሆነ እና አቅጣጫውም ደግሞ እንዲህ በቀላሉ የሚበርድ አደለም መልካም ጉተንበርግ ዩኒቨርሲቲ ፕሮፌሰር ግርማ ብርሃኑ የጉተንበርግ ሰሜናዊ አካባቢ ኢትዮጵያውያን ስብስብ አስተባባሪ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ። ለዛሬ አመሰግናለሁ።